ከኤስቢኤስ አማርኛ ጋር ነት ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። Yeah. ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል፣ በቅድሚያ እንኳን ከ2012 ወደ 2013 የኢትዮጵያ አዲስ ዓመት በሰላም አደረሰው። አውራ ደረሰን የኔ ልጅ እንኳን አውራ ደረሰን፣ እግዚአብሔር ያቆይልኝ። የአዲስ ዓመት ሲከበር በሀገር ደረጃ የኢትዮጵያ አዲስ ዓመት ተብሎ የሚከበር ነው እንቁጣጣሽ። ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ሁለት አንድምታን ይዞ ይከበራል። ሃይማኖታዊና ባህላዊ አንድምታን ይዞ ይከበራል። እስቲ እነዚህን አንድ በአንድ ብናያቸው። በቅድሚያ ሃይማኖታዊ አንድምታው ምን ይመስላል? ከቅዱስ ዮሐንስ ጋር በተያያዘ ማለት ነው። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ ችን በመላ ዓለም የምትገኙ በሀገር ውስጥም በውጭ ሀገርም የምትገኙ ኢትዮጵያውያን ወገኖቻችን እንኳን ለሁለት ሺ አስራ ሶስት አመተ ምህረት አዲስ አመት በሰላም አደረሳችሁ። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አደረሳችሁ። ዘመኑ የሰላም የፍቅር፣ የአንድነት ዘመን እንዲሆንላችሁ እየተመኘው የሚቀጥለውን መልዕክት አቀርባለሁ እግዚአብሔር ከእናንተ ጋር ይሆንልን። እንግዲህ ይህን አመት የሚለውን ነገር ስናስብ አመተ ምህረት ቁጥር የሚለውን ነገር ስናስብ የሚጀምረው ከዘ ፍጥረት ነው። በዘፍጥረት አንድ ቁጥር አስራ አራት ላይ እግዚአብሔር አለ፣ ቀንና ሌሊት ይለዩ ዘንድ ብርሃናትና በሰማይ ጠፈር ይሁኑ ለምልክቶች፣ ለዘመናት፣ ለዕለታት፣ ለአመታት ይሁኑ እና ተፈጥሯዊ ነው ማለት ነው አመት ዘመን ዕለት ሳምንት እያለ እየተቆጠረ የሰው ልጅ ራሱንና አጠቃላይ ያለውንና የራሱን ህይወት እየቀመረ የሚሄድበት ከእግዚአብሔር የተሰጠ ሀብት ነው። ዘመን ማለት ከእግዚአብሔር የተሰጠ ሀብት የሰው ልጅ በእረፍት እየሆነ በጠጋው እየተጎበኘ የሚያደርግበት ነገር ነው። ይሄ እንግዲህ አጠቃላይ ስለ ቁጥር ስለ አመት ስናስብ ነው። ወደ ሐዲስ ኪዳን ስንመጣ ግን ከክርስቶስ ነው የሚጀምረው። ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ እንላለን። በእኛ አቆጣጠር በኛ አባባል ዓመተ ምሕረት እንለዋለን። የምህረት የይቅርታ የቸርነት አመት እንለዋለን። ሌሎቹ የእግዚአብሔር አመት ነው የሚሉት የጌታ አመት ይሉታል። ዓመተ ምሕረት የሚል ነገር ያላቸው አልመሰለኝም። በሌሎቹ ብዙም አላየሁኝ። ስለዚህ አጠቃላይ ሃይማኖታዊ ነገሩ እግዚአብሔር ለሰው ልጅ የሰጠውና ሰው የራሱን ህይወትና እግዚአብሔር የሰጠውን ፍጥረት እና መግቦት በነዚህ በቀናት በአመታትና በዘመናት እየቀመረ የራሱን እድሜና ህይወትም በዚያ ውስጥ እየለካ ፕሮግራም እያወጣ መልካም ነገርን እየሰራ በዚህ በነዚህ ቀናት በቀኑ እየሰራ፣ በሌሊቱ እያረፈ፣ በክረምቱ እያረሰ፣ በበጋው እያፈሰ የሚኖርበት የእግዚአብሔር ስጦታ የእግዚአብሔርን ጸጋ የምናይበት በእረፍትና በስራ መካከል ያለ ስጦታ ነው ብዬ ነው የማምነው። ስለዚህ ይሄ ወደ ወደ ክርስትና ወደ እኛ ስንወስደው ሶስት አይነት ነገሮች አሉት። የመጀመሪያው በእኛ አቆጣጠር የወቅት የጊዜያት ምልክት ነው። በእኛ ሀገር እንደምታውቂው ክረምት የሚያበቃበት ነው። አሁን ጉሙ ጭጋጉ ጨለማው እያበቃ ልክ መስከረም ሲወጣ ብርሃን ይሆናል። ምድሩ ራሱ አበባ ይሆናል። ተራራዎቹ ከጉም ይወጡና በቃ በአበባ ተሸፍነው ፍጥረታትን በስነ ስርዓት ያሳያሉ። ወፎች ይዘምራሉ፣ አበባዎች ይፈካሉ። ሁሉ ነገር በቃ የደስታ ነገር ይታይበታል። እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ነገር ያደረገችበት ምክንያት ልክ በጋውን የሐዲስ ኪዳን ክረምቱን ደግሞ የብሉይ ኪዳን ምልክት አድርጋ ነው የልየቸው። ለምልክት ይሆንላችኋል እየተባለ ለዘመናት ለምልክቶች ስለተባለ ጨለማውን ምኑን ል የብሉይ ኪዳን በኃጢአት ውስጥ የሰው ልጅ የነበረበትን ጊዜ የነበረበትን ጭንቀት ከእግዚአብሔር ተለይቶ ይህ በጉለት ህይወት፣ በጎደሎ ህይወት ውስጥ የነበረበትን የሚያሳይ ሲሆን ደግሞ አዲሱ ዘመን ደግሞ ብርሃን የሆነውን የክርስቶስን ፀሐይ አይደል እሱ የሚባለው፣ እኔ የዓለም ብርሃን ነኝ ነው አይደል ያለው። የዓለም ብርሃን የሆነውን የክርስቶስን ማንነት የምናይበት ይሄ የወቅት ሁኔታ ነው። ሁለተኛው ምልክት እንለዋለን፣ ቅዱስ ዮሐንስ አውደ አመት ተብሎ በቅዱስ ዮሐንስ በሰማዕቱ በዮሐንስ ስም ነው የተሰየመው። ዮሐንስ ሶስት ተልዕኮዎች ነበሩት፤ ሰማዕት ነው፣ ነቢይ ነው፣ እንደገና ደግሞ አስተማሪ ነው። እና ይሄ በብሉይ ኪዳንና በሐዲስ ኪዳን መካከል የክርስቶስን በማስተዋወቅ የመጣ ብርሃንን ለመግለጽ የመጣ የዓለም ብርሃን ወደ ዓለም መጣ። እሱ ሰበከው። እሱ ግን ዛአን አልነበረም፣ ነገር ግን ስለ ብርሃን ይመሰክር ነበር የተባለው ዮሐንስ በዮሐንስ ተሰየመ ይህ አመት፣ ምክንያቱም ወደ ብርሃን ለመውጣት ምልክት እንዲሆን ማለት ነው። እናም ደግሞ የሰማይታት መጀመሪያ የነቢያትን መደምደሚያ ሆኖ መጣ። ስለዚህ ሁለተኛው በዮሐንስ በቅዱስ ዮሐንስ ማለቱ ምልክት ይሄ ዋና ነገሩ ነው። እሱ ደግሞ ሶስተኛው ከብሉይ ኪዳን ተያይዞ የመጣ ነገር ነው ብዬ አስባለሁ። ምክንያቱም የእብራውያን የቀን አቆጣጠርም ከኛ ጋር ነው የሚስማማው። በዚህ በቅዱስ ዮሐንስ እንጀምርና አጽዋማትን፣ በዓላትን፣ እነዚህን ሱባኤዎችን እየቆጠር የቁጥር መጀመሪያችን ቀን አድርገነዋል ማለት ነው እና እነዚህን ሃይማኖታዊ ነገር ያካተተ ነው። እና በዚህ ጊዜ አጠቃላይ የዓመቱን አጾማት እናወጣለን። የዓመቱን በዓላት እናወጣለን ትልልቅ የተባሉትን እና ሰው በእነዚያ ቀመሮች ውስጥ እነዚያን ቀን ቀኖች እየጠበቀ የእግዚአብሔርን ሀሳብ እና የእግዚአብሔርን ጽድቅ የሚያስተምርበት ነው ብዬ አስባለሁ። እውነት ነጋገር ከተባለ እንዴት አይነት ግሩም የሆነ ነገር ነው እንደው በወቅት ስንይዘው በጣም የሚያስደስት ሆኖ ነው የሚታየኝ እኔ እንደ የኢትዮጵያ ቤተክርስቲያን እውነትም ትልቅ የሆነ ነገር ነው ያላት። ስለዚህ ቁጥራችንም ትክክል ነው፣ በዘመንም የለየንበት በጋና ክረምት ትክክል ነው። እንደገና ቅዱስ ዮሐንስ የሰየምንበትም ትክክል ነው። በዚህ አይነት አድርገን ነው ሃይማኖታዊ ነገሩን የምናየው ማለት ነው። ከዚሁ ጎን ለጎን ደግሞ መጽሐፍ ቅዱስን በመጥቀስ ከንግስት ሳባ ጋር የሚገናኝ ነገር አለ። እንቁጣጣሽ መባሉ በራሱ ንግስት ሳባ ንጉስ ሰሎሞን ጋር ደርሳ ስትመለስ ካህናቱ እንቁ ለጣትሽ እያሉ እየዘመሩ ስጦታ እየሰጧት ተቀበሏት፣ የሚል አፋዊ ታሪክ አለ። ይሄ ምን ያህል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባህላዊ እሴቶች መካከል አንዱ ነው። በእውነቱ ይሄ እንቁጣጣሽ የሚለውን ነገር አቡነ መራ ክርስቶስ ሲተረጉሙት፣ እንቁጥቁጥቁጥቁጥ የሚል ይሄ አበባ ፍኪት ያለ ሻውት እንቁጥቁጥቁጥቁጥቅ ያለ በቃ በአበባ የተዋበ በቀለሞች የተዋበ ተራራዎቹን ሁሎቹን ስታዋቸው ያ ነገር የሚታይ ነው። ምናልባት ከንግስት ሳባ ጋር ካገናኙት፣ ይሄ ልክ አበባዎቹ ተራራው እንዳበበ፣ ሰማዩ እንደጠራ፣ ውሃው እንደጠራ፣ ነገሮች ሁሉ ወደ ተስፋ እንደሄዱ፣ ያንቺ መከበርም ይህን ይመስላል ብለው አድርገውት ሊሆን ይችላል ብዬ አስባለሁ። የእሷ ሽልማትን ያን ያህል ክብር አለው ለማለት ሊሆን ይችላል ብዬ አስባለሁ። ለሁለት ሺ አስራ ሶስት ዓመተ ምህረት ለኢትዮጵያ እንደ ሃይማኖት አባትነቱ የሚመኙላት ምንድን ነው? የኢትዮጵያ ተስፋ ምን ይመስላል? በውጭ ሀገር የሚኖር የህብረተሰብ ክፍላችንም ሆነ ሀገር ውስጥ ያለው የህብረተሰብ ክፍል ምን ማድረግ አለበት ብለው ይመክራሉ እንደ ሃይማኖት አባትነቱ? ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ጊዜ የጌታን አመልት ሰብካለሁ ለድሆች ወንጌል ይሰበካል በጨለማ ላሉ ብርሃን ውጣላቸው በሞት ጥላ ላሉት ደግሞ ህይወት መጣላቸው የሚል አይነት ነገር አዋጅ አውጇል ጌታ። ይሄ ነገር ሁለት ነገር ነው የምናየው። የመጀመሪያው ነገር አጠቃላይ እንዳልሽው በዚህ የመከራ ቀን እንኳን በዚህ ክፉዎች ባጠመዱት ወጥመድ ውስጥ ገብተን በስቃይ በመከራ በችግር አልፈናል። ብዙ ወገኖቻችን አልቀዋል። ከአምና ከጥቅምት ጀምሮ እስካሁን ድረስ በክርስቲያኑ በተለይ በጣም በከፍተኛ ደረጃ ጥቃት ተፈጽሟል። ንብረት ወድሟል። በአጠቃላይ በቃ ተስፋ የሚያስቆርጡ ነገሮች ተደርገዋል። በሌላ መልክ ደግሞ በዚሁ በመከራ ውስጥ ተሆኖ ተስፋ ታይቷል። ግድቡ ሞልቷል። ባለው ጥንካሬ የተደረጉት ነገሮች ስናይ ኢትዮጵያ ተስፋ አላት። መጩ አዲስ ዓመትም ሆነ አጠቃላይ ከአሁን ጀምሮ ያለው ዘመን የኢትዮጵያ የከፍታ ዘመን ነው ብዬ አስባለሁ። ይህን ሳስበው ጊዜ እስራኤላውያን ከአራት መቶ አመት ሰላሳ በኋላ ለአርባ አመት በዚህ በምድረ በዳ ቆይተው ወደ ተስፋው አገር ሊገቡ ሲሉ ልክ እንደኛ እንዳሁኑ ጊዜ ናቸው ብዬ አስባለሁ እና እዚያ መጽሐፈ ኢያሱ ምዕራፍ ሶስት ላይ ወደ ተስፋው አገር ሊገቡ እዚያው በጣገብ ሲደርሱ ይሄ ዮርዳኖስ የሚባለው ውሃ ሞልቶ አገኙ። ከዚያ እንዴት አርገው ይሄዱ? እንዴት አርገው ይሻገሩ? ስለዚህ የወሰኑት ሁለት አማራጭ፣ አንደኛው የእግዚአብሔርን የቃል ኪዳን ታቦት የተሸከሙት ካህናት ሄደው ከውሃው ላይ እንዲቆሙና ህዝቡ ልክ በአንድ ሺ ሜትር ርቀት እንዲከተል ነው የተደረገው። ልክ እግዚአብሔርን የቃል ኪዳን ታቦት የተሸከሙት ሰዎች ሄደው ከውሃው ላይ እግራቸው ሲጠልቅ ውሃው ቆመ። ማይበሉ ቆመ። ከዚያ እነዚያ ተሻገረ በሙሉ ትንሽ ትልቁ በሙሉ ተሻገረ። ልክ እንደዚህ ሁሉ እንደ ዮርዳኖስ ውሃ ይሄ በኢትዮጵያ የምናየው ይሄ የጨለማ የውሃ ሙላት የክፋት የምን ነገር ይቆማል ብዬ አስባለሁ። ምን ሲሆን ኢትዮጵያውያን እግዚአብሔርን ሲያስቀድሙ፣ ኢትዮጵያውያን ንስሐ ሲያስቀድሙ ኢትዮጵያውያን ይቅርታ ሲያስቀድሙ፣ ኢትዮጵያውያን መደማመጥ ሲያስቀድሙ፣ እግዚአብሔርን ሲያስቀድሙ እነዚህ በሙሉ ይመጣሉ። እግዚአብሔር ለኢትዮጵያ ያለው ትልቅ በረከት አለ። እስካሁን ድረስም ድብቅ መለኮታዊ ጥበቃ ነው የኢትዮጵያን እየመራት ያለና አሁንም በዚህ አዲስ አመት በዚህ በዘመነ ማቴዎስ በክርስቶስ የሰውነት ባህሪ የታጀበ ወንጀል ስለሆነ ክርስቶስ ደግሞ ርኅሩኅ ስለሆነ የርኅሩኅነት የርኅራይ የይቅርታ የእርቅ የሰላም የድህነት የፈውስ ዘመን ይሆናል ብዬ አስባለሁ እና አምናለሁ። እግዚአብሔር እሱንም እንዲያደርግልን በእውነት እጸልያለሁ። ዘመኑ የሰላም የፍቅር የይቅርታ የመሻገር የመተማመን ዘመን ይሆንልናል ብዬ አምናለሁ። እሱን ያድርግልን እግዚአብሔር። እግዚአብሔር ለድሆች ወንጌል የሚሰበክበት በጨለማ ላሉ ብርሃን የሚወጣበት ይሄ እንዲያውም የአባይም ግድብ ወደ ብርሃን የሚፈልቅበት ከፍ የሚልበት ዘመን ይሆናል ብዬ አምናለሁ እና እሱንም እንዲያደርግ እግዚአብሔርን እለምናለሁ። ግን ለኢትዮጵያውያን ያለኝ መልዕክት እንሻገር። ልክ ነገ ተቀደሱት ድንቅ ያደረጋል ተብሏል። እግዚአብሔር አዲሱን አመት ደግሞ በአዲስ ተስፋ፣ በአዲስ ልብ፣ በአዲስ አይምሮ እንድንቀበለው በእግዚአብሔር ስም አደራላለሁ። እንኳን ከዘመን ዘመን በሰላም አሸጋገራችሁ። ዘመኑ የሰላም የፍቅር ይቅርታ ዘመን ይሆንልን። ዘመነ ማቴዎስ አሁንም በእውነት ይቅርታ ዘመን እንዲሆንልን። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አሸጋገራችሁላል። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ በድጋሚ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ያቆይልኝ። ምሕረቱ ቸርነቱ ከእናንተ ጋር ይሁንልን፣ ዘመኑም የሰላም የፍቅር ዘመን ይሆንልን። ሁሉንም አዲስ አድርጓል ኢየሱስ Jesus met me, I'm a better እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።